ገንዘብ ቢኖርህ ኖሮ የት ትሄድ ነበር? ወደ ኢትዮጵያ ይሄድ ነበር። ስልክ ብትደውል ቤት ታገኝህ ነበር? አዎ ታገኘኝ ነበር። አስር ብር ቢሰጥሽ ኖሮ ለአምሽን ትሰጪው ነበር? አዎ ሰጠው ነበር። ምሳውን ቢበሉ የት ይሄዱ ነበር? ወደ ሲኒማ ቤት ይሄድ ነበር። መኪና ቢኖራት ኖሮ ምን ቀለም ትቀባው ነበር? ቀይ ቀለም ትቀባው ነበር። ሰውየው ደንበኛህ ቢሆን ቅናሽ ታደርግለት ነበር? የአስር ብር ቅናሽ እናደርግለት ነበር። ሌባውን ቤት ውስጥ ብታገኘው ኖሮ ምን ትለው ነበር? ምንም አልለው ነበር። ወረቀት ቢኖርሽ ደብዳቤ ትጽፊለት ነበር? አዎ እጽፍለት ነበር። አዲስ አበባ ውስጥ ቤት ቢኖራችሁ ምን ታደርጉት ነበር? እንሸጠው ነበር። ገንዘብ ቢኖርህ ኖሮ ፈረስ ትገዛ ነበር? አዎ ገዛ ነበር። በመኪና ውስጥ ቤንዚን ቢኖርህ ኖሮ የት ትሄድ ነበር? ወደ ኒውዮርክ ሄድ ነበር። ቅናሽ ብታገኙ ኖሮ አህያና በቅሎ ትገዙ ነበር አዎ እንገዛ ነበር ብዙ ተማሪዎች ቢኖሩህ ኖሮ ምን ስራ ትሰጣቸው ነበር አማርኛ አስተምራቸው ነበር ብዙ ገንዘብ ባይኖራቸው ከየት ያመጡት ነበር ከወንድማቸው ያገኙ ነበር። እያንዳንዱ ተማሪ አንዳንድ ብር ቢያገኝ ኖሮ ምን ያደርገው ነበር? ወረቀትናን በለፕ ይገዛ ነበር። አስር ብር ቢሰጥሽ ኖሮ ምን ትገዥ ነበር? ጫማ ገዛ ነበር። ዛሬ ቅዳሜ ቢሆን ምን እንሰራ ነበር? ወደ ሲኒማ ቤት እንሄድ ነበር። መኪና ባይኖረው ኖሮ ወደ ከተማ እንዴት ይሄድ ነበር? በእግሩ ይሄድ ነበር።